the voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 ና 25 ሜትር ባንዶች በየቀኑ ከሚ3 ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ቴዲ አፍሮ ረዥሙን ቀጠሮ አክብሮ አሁን ረዘም ላለ ወቅት ተገኝቷል። ከአሜሪካ ድምፅ ስቱዲዮ አስራ የለመደ የለመዳ ስቱዲዮ 53 ነው። አሁን ስቱዲዮ 53 ስለ ሕይወትና ስለ ሙዚቃ እንዲሁም ወዲህ ወደ ዩናይትድ ስቴትስ ስለመጣበት ሽልማት እናወጋለን። በሁለት ነገር ነው። አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻል ና አለመቻል እና አንድ ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን ችግሩን መጠንም አይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ይህ ግን ለምን ሆነ አይባልም። ሆኗል፣ እንዴት መሆን አለበት ነው ምን ይሻላል። በጥበብ ስራዎች መነጋገር ይቻላል። በጥበብ ስራዎች መነጋገር ይቻላል እንበል። እልል እልል፣ እናወድሳቸው የኢትዮጵያ ልጆች የሲድ ምርጥ ናቸው። በ1993 ዓ ም በፈረንጆች አቆጣጠር ሲቀየስ አመሰራረቱ አክብሮትን የኢትዮጵያ ሀብት የሆኑትን ትልቅ ሙያ ያሰሩትን በህይወት እያሉ አንዳንድ ጊዜም ደግሞ ሞት ከቀደመን ከሞቱት ሰዎችም እንድናከብር በሚል እነዚህ አንጋፋ የሆኑ መስራች አባላት እዚህ ያደረሱትን ድርጅት ከነሱ ደግሞ ተረክበን ወደ ተሻለ ደረጃ ለማድረስ ከፍተኛ የሆነ የመንፈስ መነሳሳት አለን። አቶ አክሊሉ ደምሴና አቶ ተስፋዬ ኃይሌ መስራች የቦርድ አባላት ናቸው። አቶ ቢንያም ሙልጌታ ከድርጅቱ አዳዲስ ተተኪ የአመራር አባላት አንዱ ነው። ድርጅቱ የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት በእንግሊዝኛው ምህጻረ ቃል ሲድ፣ ማህበረ ግዩራን ዘረ ኢትዮጵያ የአማርኛ መጠሪያው ነው። የማለዳ ጅማሬውን ዛሬ የደረሰበትንና ብሎም ያለፉትን 25 ዓመታት ጉዞውን መለስ ብለን መልከት እናደርጋለን። የነገ መንገዶቹንና አቅጣጫውንም ወደፊት በሚያሳየው መነጥር አቅርበን ለማየት እንጥራለን። የመንገድ ነገር ብታነሳ አዲሱ ዛሬ መንገዳችን ከዋሽንግተን ዲሲ ጎዳና ች የሚያስወጣን በንጉሴ አክሊሉ የአዲስ አበባ ጥንቅር ብቻ ይመስላል። ቀደም ብለን ያስተዋወቅ ነው ከአሜሪካ ድምፅ የቴሌቪዥን ስቱዲዮ የሚያቆየንን የቴዲ አፍሮን ቃለ ምልልስ ጨምሮ የአየር በረራችን በዋሽንግተን ዲሲ አካባቢ የበረራ መስመሮች ይምሰል እንጂ ቀልባችን ግን እንተ አድማጮቻችን ከያላችሁበት ለመድረስ ነው። እናም ያክብሮትና የናፍቆት ሰላምታችንን በማስቀደም ማኮብኮብ ጀምረናል። ጤና ስጠልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን ከእሁድ ግንቦ ሰኞት 27 2009 ዓ.ም የራዲዮ መጽሔት ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲስ አበበ እና አሉላ ከበደነን ንጉሥ ታምሬ በምሽቱ አየር የሚናኙትን የእሁድ ድምፆች ያዋድድልናል።